በቤንሻንጉል ጉምዝ ክልል ከማሽ ዞን በሎጅ ጋንፎይ ወረዳ ነሐሴ 24ና 25 2013 ዓ ም ታጣቂዎች በፈጸሙት ጥቃት ከ50 በላይ ሴቶች መግደላቸውን የክልሉ ፖሊስ አስታወቀ። ጉህድን የተባሉ ታጣቂዎች በካማሽ ዞን አምስት ወረዳዎች ውስጥ ጥቃት ፈጽመው ሲቪሎችና የመንግስት የጸጥታ ኃይሎች ላይ ጉዳት ማድረሳቸውንም የክልሉ ፖሊስ ምክትል ኮሚሽነር ምስጋናው እንጂ ፈታ ለቪኦኤ ገልጸዋል። ምክትል ኮሚሽነሩ ሁኔታው ከክልሉ የመከላከል አቅም በላይ ከመሆኑ በፊት የፌዴራሉ መንግስት ድጋፍ ማድረግ አለበት ብለዋል። በክልሉ መንግስት ውንጀላ የቀረበባቸው አካላትን በስልክ ለማነጋገር ያደረግነው ጥረት አልተሳካም። ናኮር መልካ ተጨማሪውን ዘገባ ያስደምጠናል። የቤኒሻንጉል ጉሙዝ ክልል ፖሊስ ምክትል ኮሚሽነር ምዝጋናው እንጂ ፈታ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎህዴን ታጣቂዎች ነሐሴ 24 እና 25 2013 ዓ.ም ምረት በፈጸሙት ጥቃት ከ50 ሴቶች በላይ በጅምላ መግደላቸውን ተናግረዋል። የፖለቲካ ድርጅት የዚህ በፊት እዛ አካባቢ እንደነበረ ይታወቃል። ግልም እና አሁን የሰላም ትግሉን ትቶ በአፋሙዝ ተደራጅቶ ይህን ጥቃት እየፈጸሙ ያሉ አሁን መተከልም ዞን እንደዚህም ደግሞ ብሬክ አድርጎም ወደ ካማሽ ገብቷል። ይህ በጣም በሚያሳዝን ሁኔታ ግዴታ ላይ እያደረጉ ያሉት እዛ አካባቢ የጉሙዝ ማህበረሰብ በበስፋት ያለው አሁን ሚዲያ የማግኘት እድል የለውም። ፌስቡክ የመጠቀም እድል የለውም። ምን ምን የመጠቀም እድል የላቸውም እና ከሀምሳ በላይ ሴቶች ተጋለዋል። አሁን ትላንት ወዲያ እና ትላንትና በጣም በሚያሳዝን ሁኔታ ሰው ጉዳይ አለበት ምናምን እየተባለ ሴቶችን ለይተው ሀምሳ በላይ ሴቶች እና የተወሰዱ አንዶች አሉበት፣ ረሽኗል። የጉኑዝን ማህበረሰብ ማለት ነው። በትክክል የደረሰው ጉዳት መጠን ከዛ ላይ ማስጠጠቅ በአሁነኛ ተጨማሪ ኃይልም እየጠየቅን ያለ ነው። የክልሉ ጸጥታ ኃይሎች በካማሺ ውስጥ በሚገኙ አምስቱም ወረዳዎች ውስጥ ከጎዴን ታጣቂዎች ጋር ውጊያ እያካሄዱ መሆኑን ምክትል ኮሚሽነሩ ጨምረው ገልጸዋል። ታጣቂዎቹ በሰላማዊ ሰዎች ላይ እያደረሱ ነው ያሉትን በደልና ለጥቃቱም ምክንያት ነው የሚሉትን ያስረዳሉ። ሰው ቤት ጋር ተይዞ ብዙ ጥፈት ተፈጥሟል። አሁን ግዴሳ ውስጥም ሰው ቤት ጠፍቷል። ወደ ፏፏቴ አካባቢም በተመሳሳይ ታንካራ ቦታ ላይ ሰው ቤት እንደጠፋ ነው መረጃ ያለን ከማይዞን

መንግስታዊ አካሄድ ይዞ ነው እየተንቀሳቀሱ ያሉ በርካታ አባላት ተጠርጣሪዎች አስረናል። በዚህ ዙሪያ ከዚ ውጭ ግን ሱዳን እጅግ በጣም ረዥም ነው። ይህንን ለመገገፍ አሁን በስዳል አካባቢ የነበረው የተሰራ እንቅስቃሴ እጅግ በጣም ለመሳሪያ በሀሳብ ኢቨን እዛ አካባቢ ያሉ ወጣቶችን መልምሎ ሱዳን ውስጥ ቁጭ ብሎ ወደዚህ የሚደግፉበት ሱዳን ደግሞ ሽፋን የመስጠት ሁኔታ አለ። በዚህ ጉዳይ ላይ ከሱዳን በኩል መረጃ ለማግኘት ያደረግነው ጥረት ባለመሳካቱ ለጊዜው ምላሻቸውን ማካተት አልቻለም። በሌላ በኩል የበሎ ጀገንፎይ ወረዳ ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ጃለት አየለ ጥቃቶቹ የተፈጸሙባቸው ቦታዎች ለክልሉ የጸጥታ ኃይል አስቸጋሪ መሆናቸውን ተናግረዋል። መጀመሪያ ይህ ጣላት የተፈቀቱበት ቦታ ላይ በረሃ ነው። በረሃ ስለሆነ ይሄ ህዝብ ደግሞ አርሶ አደር ነ ያስገኙ እዛ በረሃ ስራቸው የእርሻ ስራ እየሰሩ ነው ነበሩ። እዛ ነው ጥቃት የተደረገጋቸው። ያ ቦታ እንዳንድ ጣላት ይዟል ያለው ጠጣ አካላችን ሀይል ደግሞ አልተመጣጠነ። ለዛ አሁን አንድ ወደዛ ምንቅሳቶች፣ በሌላ በኩል ደግሞ ገብቶ ህዝቡ ሊያጠቃ ይችላል። ነገር አሁን ትኩረት አድርጎ መከላከል ስራ ላይ ነው። ከተማ ላይ እሱ መከላከል ስራ ላይ ነው። አሁን ያለ የክልሉ ፖሊስ ምክትል ኮሚሽነር ምዝጋናው በበኩላቸው በአሁኑ ሰዓት የክልሉ የጸጥታ ኃይል የመከላከል አቅም እየተዳከመ መምጣቱን ይናገራሉ። ይህ ሁሉ ተደራሽ የሚያደርግ ክልሉ በቂ የሆነ የጸጥታ ኃይል የለውም። አሁን በተደጋጋሚም ትናል አሁን መከላከያም መጠቀም ዞን አካባቢ ገዛ እያደረገ እንዳለ ይታወቃል። መከላከያ ኃይል ባለ አካባቢ ገዛ አድርጎ በተወሰነ መልኩ ግድግዳ ተደርጓል። መከላከያ ለቆ ከወጣ በኋላ ግን እንደ አዲስ ተደራጅቶ ከተለያየ ቦታ ወጣትን ወደ ራሳቸው አስገድዶ የማስገበድ ሁኔታ አለ። ግለሰቦች መሳሪያ የመቀመጥ ሁኔታ አለ። ከዛ ጋር ተይዞ እንደ አዲስ ራሳቸውን አደራጅቶ እዛ አካባቢ ተሰብስቦ እንዳሉ ነው። እዛ ላይ መግባት የኛ ኃይል ትንሽ ነው። በቆርጦ ደረጃ የቡድን መሳሪያ የለንም ከዛ ጋር ተያይዞ አሁን ባለው መሳሪያም ባለው የሰው ሀይልም ሶጌ ከተማን እንዳይመጣ የመከላከል ስራ ላይ ነው ያለ። ነው ገብተን ግን እዛ ላይ ማጥቃት የመከላከያ ድጋፍ እንፈልጋለን። የፌዴራል ድጋፍ እንፈልጋለን። ቶሎ እንዲደርሱልንም ጭምር ጥያቄ እያቀረበ ነው ያለ። ነው በቶሎ ምላሽ ለማግኘት መቸገራቸውን አክለው አብራርተዋል። የተለያየ መሳሪያ ጊዜ እንጠይቃለን። በፌዴራል ደረጃ እንጠይቃለን። ለጊዜ ቶሎ ያለ ማድረስ ሁኔታ አለ። ከዛ ጋር ተያይዞ አሁን የፌዴራል መንግስትም አሁን እንደ ሀገር ችግሮች እንዳሉ ይታወቃሉ። ቢያንስ ክልሉ ያለበትን ችግር ኦረዲ ጉዳዩ ከንግግር አልፎ የግጭት ጊዜት ላይ ነው ያለው እና ካልተደራጁ አሁንም ዋጋ እንከፍላለን መከላከል አንችልም እና የፌዴራል መንግስት ትኩረት ሰጥቶበት ምን ጠይቀው ነገር ማጠናከር ቶሎ ግብአቶችን ማድረስ የምንችልበት አግባብ ገዛብ ያደርግልን ማለት ነው። የፌዴራል ፖሊስ ኮሚሽን ኃላፊዎች በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጥ ያደረግነው ጥረት አልተሳካም። በተጨማሪም በክልሉ መንግስት ውንጀላ የቀረበባቸው አካላትን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። እንዳገኘን ይዘን እንመለሳለን። በክልሉ ባለፉት ሶስት ዓመታት በታጣቂዎች ጥቃት በርካቶች መገደላቸውን ንብረት መውደሙንና በብዙ ሺህ የሚቆጠሩ ሰዎች መፈናቀላቸውን መዘገባችን አይዘነጋም። በተለይ በመተከል ዞን ውስጥ ሲከሰት የነበረውን ያለመረጋጋት ሁኔታ ለመቅረፍ የማዘዣ ማዕከል ወታደራዊ መስተዳደር መቋቋሙ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ።